መኪና የምትፈልገው አንተ ነህ? አዎ፣ እኔ ነኝ። ቤቱን የገዙት አባትህ ናቸው? አዎ፣ አባቴ ናቸው። ከበደን የፈለጉት አስተማሪው ናቸው? አዎ፣ አስተማሪው ናቸው። የምትፈልጊው አስተማሪ ሽን ነው? አዎ አስተማሪ ነው። ሴትየዋን የጠየቀች እሷ ናት? አዎ እሷ ናት። ከበደን ወደ ቤቱ ያደረስክ አንተ ነህ? አዎ እኔ ነኝ። ወደ ትምህርት ቤት ይሄድ ካንተ ነህ? አዎ፣ እኔ ነኝ። የተማራችሁት አማርኛ ነው? አዎ፣ አማርኛ ነው። የጻፉት መጽሐፍ በአማርኛ ነው? አዎ፣ በአማርኛ ነው። ያየሽው ሀገር አሜሪካ ነው? አዎ፣ አሜሪካ ነው። የጠየቀችው አንተን ነው? አዎ፣ እኔን ነው የምትፈልጉት? ቀይ መኪና ነው? አዎ፣ ቀይ መኪና ነው። የያዙት መጽሐፍ ነው? አዎ፣ መጽሐፍ ነው። የመጣው ከበደ ነበር? አዎ፣ ከበደ ነበር። መጽሐፉን የሸጠሽው አንቺ ነሽ? አዎ፣ እኔ ነኝ። የትምህርት ቤት የገባህ አንተ ነህ? አዎ፣ እኔ ነኝ። ቤቱን የሚገዙ አባትህ ናቸው? አዎ፣ አባቴ ናቸው። አማርኛ የምትማረው ኢትዮጵያ ውስጥ ነው? አዎ፣ ኢትዮጵያ ውስጥ ነው። የነገርሁን ለከበደ ነገርክ? አዎ ነገርሁት። የቋንቋ ተማሪዎች አማርኛ እንደሚማሩ ታውቃለህ? አዎ እንደሚማሩ አውቃለሁ። ወደ አሜሪካ እንደምትመለሱ ነገራችሁት? አዎ እንደምንመለስ ነገር ነው እንደ ለማ ያለ ሰው አዲስ ከተማ ውስጥ አየህ? ትናንት ከሰዓት በኋላ አየሁ። ሰውዬውን እንዳየኸው ወደ አሜሪካ ሄድህ? አዎ፣ ከሁለት ቀን በኋላ ሄድሁ። ሲጋራውን እንዳጨሰየት ሄደ፣ ወደ ቤቱ ሄደ። ከትምህርት ቤት ምን ጊዜ እንደሚወጣ ታውቃለህ? አዎ አውቃለሁ። አስተማሪው መኪናውን እንደሚሸጥ ታውቃለህ? አዎ አውቃለሁ። እራሳቸውን ጊዮን ሆቴል እንደሚበሉ ያውቃሉ? አዎ አውቃለሁ። የውጭ ጉዳይ ሚኒስትሩ ስለ አገራቸው ንግግር እንደሚያደርጉ ታውቃላችሁ? አዎ እናውቃለን። እንደ አማርኛ ጽሕፈት ያለ ነገር ታውቃለህ? የለም አላውቅም። ባለቤቴ ከአሜሪካ እንደመጣች ማን ነገራችሁ? የእርሶ አባትና እናት ነገሩን። ወደ ኢትዮጵያ እንደ ሄድሁ ማን ነገረህ? ከእርሶ ተማሪዎች አንዱ ነገረኝ። ወደ ኢትዮጵያ እንደሚሄድና እናቱን እንደሚጠይቃት ታውቃለህ? አዎ አውቃለሁ። ምሳውን በውጭ ጉዳይ ሚኒስቴር ውስጥ እንደሚበላ ነገረው። አዎ፣ ነገረኝ። አማርኛ እንደምንማር ታውቃላችሁ? የለም፣ አናውቅም። ለመኪና ስንት እንደከፈለ ታውቃላችሁ? አዎ፣ እናውቃለን። አባትና እናትህ ወደዚህ እንደሚመጡ ላስተማሪህ ነገርኋት? አዎ፣ ዛሬ ነገርኋት። አቶ ለማን እንዳመመው ታውቃለህ? የለም፣ አላውቅም። ጋዜጣውን ለባለቤቱ እንደሚያነብ ነገራችሁ? የለም፣ አልነገረንም። ቤቱን እንደምትገዙት አባታችሁ ያውቃሉ? አዎ ያውቃሉ። ወደ አገሬ እንደምመለስ ነገርሁህ። عاونا الجرح